አውሮፓና ጀርመን። እኛ ማነን? እንደ አንድ ህዝብና እንደ አገር እኛ ጀርመኖች ምን መሆን እንፈልጋለን? ምንድን ነው እኛን እንደ ድርና እንደ ማግ አንድ የሚያደርገንና ሁላችንም የሚያስተሳስረን ነገር የሚለውን ጥያቄያቸውን የሀገር አስተዳደሩ ሚኒስትር ሚስተር ቶማስ ደሜዜር በቅርቡ በአንድ ዕለታዊ ጋዜጣ ላይ ሰንዝረው ራሳቸው በቀጥታ መልስ ወደ መስጠቱ ተሸጋግረዋል። ይህን ጥያቄ ለመመለስ ሙከራ ማድረግ ከባድ እንደሆነም ገና ከመጀመሪያው መግቢያ ላይ ጠቁመው ወደ ተነሱበት አቅጣጫ ወደፊት ገስግሰዋል። ያም ቢሆን አንዳንዶቹ እዚህ በሶስት መቶ ገጾች ሌሎቹ ከዛ አልፈው አንድ ሺ ገጽ ያደረሱትን ትንተና ሚኒስትሩ ሚስተር ቶማስ ደሜዜር በአስር ነጥቦች ብቻ ሰብሰብ አድርገው ሀሳባቸውን እሳቸው ራሳቸው ለጠየቁት ጥያቄዎች መልስ መስጠቱን መርተዋል። መከተል ያለብን ቋሚ አስኳል መመሪያ የሚለውንም አርስት ለጽሁፋቸው ሚኒስትሩ መርጠዋል። ባህሉንና ወጉን ቋሚ አስኳል እምብርት አድርጎ በሱም ላይ እምነቱን ጥሎ የሚጓዝ ህዝብ ጠንካራ ነው የሚለውን አረፍተ ነገር ሚኒስትሩ በቶሎ ስምነት ላይ ለመድረስ አከታትለው በጽሁፋቸው መግቢያ ላይ አለቀዋል። ስነ ስርዓት ወይም ስነ ምግባር የሚለውም ቃል በዚህ ባጭሩ መልእክታቸው ላይ ትልቁም ቦታ ይዞ መሀል ተቀምጧል። በባህላችን ታያይተን የማንተዋወቅ ሰዎች መንገድ ላይ ስንገናኝ ማን እንደሆን ስማችንን ጠርተን ራሳችንን እናስተዋውቃለን። ሰላምታም ስንለዋወጥ እጃችንን ዘርግተን እንጨባበጣለን። እዚያው ላይ ቀጥለው ሚኒስትሩ እንደጻፉት የምንኖርበትና የምንንቀሳቀስበት ሀገር ነጻ ህብረተሰብ ነው። ስለዚህ ፊታችንን ሸፋፍነን የምንጓዝበት ሜዳ ሳይሆን ማንነታችንን ግልጽ አድርገን አደባባይ ላይ የምንወጣ ነን እኛ የቡርካ ለባሾች አገር አይደለንም በሚለው አረፍተ ነገራቸው ብዙም ሳይራመዱ ገና ከመጀመሪያው የመልእክታቸውን መስመርና አቅጣጫ ምን እንደሆነ፣ በእነዚህ አረፍተ ነገር ምን ለማለት እንደፈለጉ፣ የት እንደቆሙ ሚኒስትሩ ግልጽ አድርገዋል። መገመት እንደሚቻለው ሌሎቹን ነጥቦች በኋላ እናነሳለን። እንደዚህ አይነቱ አቀራረባቸው ያልታሰበ ትችትና ወቀሳን እዚህ ከተለያዩ ወገኖች ቀስቅሶ በሳቸው ላይ አስነስተዋል። ራሱ ትችት መሰንዘር እሳቸው እንዳሉት የጀርመኖች ጥሩ ባህልና የስልጣኔም ወግ እንደሆነ ሚኒስትሩ ቆይተው ይህን ነጥብ አንስተው በርቱበት ብለው ተቺዎቻቸውን አበረታተዋል። እኔም የሚኒስትሩን ጽሑፍ እንዴት ታያላችሁ ብዬ አላፊ አግዳሚውን የሸንጎ በር ላይ ጠይቄያቸው ነበር። ብዙዎቹ እንደሚሉት የጀርመን ሕብረተሰብ ብዙ ሃይማኖት የሚከተሉትንና ከተለያዩ ብሔረሰቦች የተወጣጡ ነዋሪዎች ስለሆኑ አሁን በያዝነው ክፍለ ዘመን በአስር ነጥብ ብቻ ሁኔታውንም ማስቀመጥ አይቻልም ይላሉ። ይህን ካየን ደግሞ አገሪቱ የምትመራበት አስኳልና መንፈስ ይህ ነው ብሎ መናገር አይቻልም የሚለውንም አቋማቸውን አንዳንዶቹ አስቀምጠዋል። ሴቶች ምን አይነት ልብስ መልበስ እንዳለባቸው ህብረተሰቡ ተነስቶ በእነሱ ላይ መወሰን አይችልም ብለውም አንዳንዶቹ ሀሳባቸውን ሰንዝረዋል። ወረድሎ ሚኒስትሩ ስላለፉትና ስለ ቅርቡ ታሪኮች በጽሁፋቸው ላይ አንስተዋል። በዓለም ላይ ስለሚታወቁት ስለ ጀርመን ሙዚቃና ስለ ስነ ጽሁፎቻቸው ስለ ደራሲዎቻቸው እንዲሁም ከእነሱ ጋር ስለ ብሔራዊ መዝሙርና ስለ ጀርመን ባንዲራ እነሱ ያላቸውን ቦታ ቶማስ ደሜዜር አንስተው ተገቢውን ቦታ ሰጥተዋል። ሚኒስትሩ ስለ ሃይማኖት ጽፈዋል። ሃይማኖት አንድን ህብረተሰብ በሰላምና በአንድነት አብረው እንዲኖሩ እንደ ሲሚንቶ እንደ ድርና እንደ ማግ የሚያያይዛቸው የሚያስተሳስራቸው ነገር እንጂ እንደ ችካል እንቅፋት ሆኖ ህብረተሰቡ መሀል ገብቶ የሚከፋፍላቸው አይደለም ብለው ሚኒስትሩ በመንግስትና በሃይማኖት መካከል ያለውን ግንኙነት እንዲሁም አንድነት መልሶም ልዩነቱን በስነ ስርዓቱ አስቀምጠዋል። ራመድ ብለውም የቤተ ክርስቲያን የበዓላት ቀናቶች ቆጥረው ጀርመን በክርስትና ሃይማኖት የምታምንና በሱም ላይ ተመሰረተች የታነጸች አገር ናት የሚለውን ጽሁፋቸው አስቀምጠዋል። መለስ ብለው እኚሁ ሚኒስትር የተለያዩ ሃይማኖቶችና የተለያዩ የህብረተሰብ ክፍሎች ተከባብረውና ተቻችለው አንድ ላይ ሊኖሩ የሚችሉት በህገ መንግስቱ ስር ሁሉም እኩል ህጉንና ደንቡን ተቀብለው በዚያ ስር ሲተዳደሩ ነው ብለው ጠቅላላውን ሁኔታ በዚህ አቀራረባቸው ሸብ አድርገው አዲሱን ሁኔታ አንባቢው እንዲመለከተው መድረኩን ለቀዋል። እንግዲህ ይህ ነጥብ ደግሞ በቀጥታ እስላም ምንድን ነው ከእሱም ጋር ሳላፊስቶቹ እዚህ የሚያነሱት የሻሪያ ህግ ለመሆኑ ምንድን ነው? ወዴትስ ይወስደናል? ለሚለው ለብዙዎቹ ጥያቄዎች ብዙዎቹ መልስ ወደ መስጠቱም ተሸጋግረዋል። ህብረተሰቡን ሊከፋፍሉ ተነሱ ብሎ ሰሞኑን የ ሶሻል ዲሞክራቲክ ፓርቲ ተወካዮችና የአረንጓዴ ፓርቲ ተጠሪዎች የሀገር አስተዳደሩ ሚኒስትር የወጋ አጥባቂዎች ሴትን ቶማስ ደሜዘር ጨብጠው ለመከፋፈል ይጠራሉ ብለውም ከሳቸዋል። በጀርመን ሀገር አገሪቱ የምትመራበትና የምትተዳደርበት ህግ የሻሪያ ህግ ሳይሆን በሺህ ዘጠኝ መቶ አርባ ዘጠኝ ዓመተ ምህረት እንደ አውሮፓን አቆጣጠር የታወጀው ህገ መንግስት ነው የሚለውንም አቋም አንዳንዶቹ አሰምተዋል። የሻሪያ ህግና የጀርመን ህገ መንግስት ሁለቱ የተለያዩ ነገሮች መሆናቸውንም የእስላም ሃይማኖት ተመራማሪ እና የህግ ትምህርት አስተማሪው ሚስተር ማቲያስ ሮ እንደዚህ አድርገው ለዶቸቨለ ነገሩን አስቀምጠዋል። የሻሪያን ህግ አንድ ሰው በእጁ ጨብጦ በሰብአዊ መብቶች ላይ እንደፈለገው በእግሩ ረግጦ ሊጨፍርበት ይችላል። ወይም ደግሞ የሰብአዊ መብት ትርጉሙ ሻሪያ ነው ብሎ ነገሮችን ሁሉ በዚያም ሊደመድም ይችላል። ያም ሆኖ አንዳንድ ጊዜ በቤተሰቦች መካከል የሚፈጠረውን አለመግባባት በነገር የበሰሉ ሽማግሌዎች በሻሪያ ህግ ቀስ ብለው ለውዝግቦቹ መፍትሄ የፈልገው ሊያመጡ ይችላሉ። ግን አክራሪ እስላሞች፣ ሳላፊስቶች ከዛ አልፈው የጀርመን ህገ መንግስትን ወደ ጎን ወርውረው እሱን መለኮታዊ በሆነው በሃይማኖት ህግ በሻሪያን ተካው ካሉ ያኔ እነዚህ ሰዎች በህገ መንግስታችን ላይ የጦርነት አዋጅ አወጁ ማለት ነው ብለው ሚስተር ማቲያስ ሮ ይህንን ቃላቸውን ሰጥተዋል። የእኛን ህገ መንግስት የማይቀበሉና የሚንቁ የኒዮ ሳላፊስት ክንፎች አሉ። እነሱም እኛ የሃይማኖት የለሹን ህግ አንቀበልም እኛ የምንገዛውና የምንተዳደረው በአምላክ ህግ ነው ብለው የሚንቀሳቀሱ ናቸው። እንደዚህ አይነቱ አካሄድ ደግሞ በህገ መንግስታችን ላይና በስርዓታችንም ላይ ጦርነት እንደማወጅ ነው። ይህን እኛ በግልጽና በቆራትነት ተነስተን መታገል ይኖርብናል። እሱ ብቻ አይደለም። ሌሎች አዋቂዎች እንደ ወይዘሮ ሱዛን ሽሮተር ያሉ አስተማሪዎች እንደሚሉት ብዙ የእስልምና ሃይማኖት ተከታዮች አብሮ በሚኖሩበት አካባቢና መንደሮች እንደ ለንደንና እንደ ጀርመን ትላልቅ ከተማዎች አክራሪ እስላማዎች የራሳቸውን ህግ በስውር ስራ ላይ አውለው በተለይ ሴቶች ልጆቻቸውን ወጣቱንም ትውልድ ነጻ ሆኖ የፈለገውን ለብሶና ተንቀሳቅሶ እንዳይኖር እስከ ማገድ ድረስ እንደሄዱ ፕሮፌሰር ሱዛነ ሽሮተር ለጣቢያችን ለዶችቬሌን ጉዳያን ስተው አጫውተዋል። የናጠጡ ሀብታም የአረብ አገር የዘይት አምራች አገሮችም ብዙ ሚሊዮን ብር እያፈሰሱ በአውሮፓና በሌላ አካባቢ የሚኖሩ የሙስሊም ሃይማኖት ተከታዮች የሻሪያን ሕግ መመሪያቸው አድርገው እንዲቀበሉ ያበረታታሉ። በጀርመን ሀገር ለዘብተኛ አመለካከት ያላቸው የእስልምና ሃይማኖት ተከታዮች ይሁን ጉዞ በመቃወም የራሳቸውን ከአረብ መንግስታትና ከቱርክ ነጻ የሆነ መስጊድ ሰርተው እዚህ ለመሰባሰብና ቅዱስ ቁራንን ከዘመኑ የስልጣኔ እድገት ጋር አገናዝበው አዲስ ትርጉም ለመስጠት እነሱ ወስነዋል። እንዲያውም የመንፈሳዊ ትምህርት አስተማሪ ሚስተር አብደል ሐኪም ኡርጂ እንዳሉት እኛ ሊበራል የሆነውን የእስላም ሃይማኖት ተከታዮች በሰኔ ወር አጋማሽ ላይ በርሊን ላይ በአንዲት ሴት የሚመራ እሷም ኢማም ሆና የምታስተምርበት አንድ አዲስ መስጊድ ከተማ ውስጥ አስመርቀን ለመክፈት ዝግጅቱን ጨርሰናል ብለዋል። የአገር አስተዳደሩ ሚኒስትር ሚስተር ቶማስ ደሜዜር በጽሑፋቸው ላይ ጀርመንን አስተሳስሮና አያይዞ አንድ ያደረገው ሴት የህግ በላይነትና የፖለቲካ ነጻነት ነው ሲሉ ህገ መንግስታቸው ላይ የሰፈረውን ሁሉንም አንቀጽ ከግምታቸው ውስጥ በማስገባት ነው። ከሁሉም ማንም ሰው የማንንም ሰው ሰብአዊ ክብሩንና ሰብአዊ መብቱን መርገጥ ማገድም አይችልም የሚለው አናቱ ላይ የሰፈረው አንቀጽ እንደ አንድ ወሳኝ ነጥብ እዚህ የሚጠቀስ ነው። እሱም ከተለያዩ የፖለቲካ አመለካከት ነጻነት እስከ የሃይማኖት ነጻነት ድረስም ይሄዳል። ይህም የተጻፈው የፋሽሽቶችና የኮሚኒስቶችን ወይም ደግሞ በሌላ መልክ ብቅ ለማለት የሚፈልጉትን አምባገነኖችን ከጀርመን ለማራቅ ነው። ልማይለ ሚካኤል ለዶቸ በለ ራዲዮ ጣቢያ ከበርሊን ከተማ